كما السبب السبب لا ኢትዮጵያ ውስጥ ተከስተው ያሉት የሰላም ደህንነት ፖለቲካዊም ሆነ የኮሮና ቫይረስ ወረርሽኝ ተዛማችነት ሲልም የውጭ ኃይላት ተጽዕኖዎች ሀገር ውስጥም ሆነ ባህር ማዶ ባሉ ኢትዮጵያውያን ዘንድ የዕለት ተዕለት የመነጋገሪያ አጀንዳዎች ከሆኑ ሰንባብተዋል። ከአሳሳቢነቱ መጉላት ባሻገር ይህንኑ በተመለከተ ከዶክተር ሸሪፍ ሰኢድ በአውስትራሊያ የፌዴራል መንግስት ክሊን ኢነርጂ ሬጉሌተርና ከወይዘሮ ሰብለ ወርቅ ታደሰ በብሪስበን የደቡብ ማህበረሰብ ሀብ ማኔጂንግ ዳይሬክተር ጋር ተነጋግረናል። ወይዘሮ ሰብለ ህዳሴ ግድብ ጋር ተያይዞ በውጭ ኃይሎች ያሉ ተጽዕኖዎች ያሉ እስካሁንም ድረስ ከሱዳንና ከግብፅ ጋር ከመግባባት ላይ አልተደረሰም። የዓለም አቀፍ ማህበረሰቡም እንደ አሜሪካም ሆነ ሌላው የዓለም ባንክን ጨምሮ በዚሁ ውስጥ እጃቸው አለ። አፍሪካ ህብረትንም አክሎ ይህ ሁኔታ ልባት እንዴት ሊያገኝ ይችላል? ካልሆነስ ኢትዮጵያ ሁለተኛውን ውሃ ሙሌት ካደረገች በኋላ የሚቀጥሉት ጫናዎች ምን ስሉ ይችላሉ። በዛው ላይስ፣ የኢትዮጵያ መንግስትም ሆነ ኢትዮጵያውያን ያንን ለመቋቋም ምን ማድረግ ይገባቸዋል ይላሉ? በዚህ ዙሪያ እሺ ከሳሆና ለአንድነቶቻችን ምንድን ነው ማድረግ ያለብን? ምን አንድነት ያደርገናል የሚለው ግን ወደ ህዳሴ ይገባለሁ። እኔ በአንደኛው ነገር አንድነቶቻችን እንደተባለ ከዚህ በፊት የነበሩ ስርዓቶች አሉ። በጣም የተበጣጠሱ ፍላጎቶች አሉን። አሁን ላይ ሆነ ስናስብ ከዛሬና የሚቀጥለው ሂደታችን ላይ ብዙዎቻችን ኢትዮጵያ ውስጥ የሚኖር ማንኛውም ግለሰብም ሆነ ቡድን ወይም የማህበረሰብ ክፍል የሚፈልጋቸውን ፍላጎቶች በተለያየ መልኩ ተበጣጠሰው ፍላጎቶቻችን ናቸው መግባባት እያቃቱን ያሉት። ለምን የልዩነት ነጋዴዎች በልዩነቶቻችን የሚያተርፉ የውስጥም የውጭም አካላት እሱ ስለሆነ የሚያጎሉት። ስለዚህ ለአንድነቶቻችን ከመንግስት ሌሎቹ ማለት ግን የአጭር ጊዜ ምን ማድረግ እንችላለን ብለን የሚለው በአጭር ጊዜ በረጅም ጊዜ አድሬስ ልናደርገው በሂደቶች ውስጥ የምናደርጋቸው ግቦች ናቸው። ግን ከአሁኑ እያንዳንዱ ሰው እያንዳንዱ ግለሰብ እያንዳንዱ የማህበረሰብ ክፍል ማድረግ አለበት ብዬ የማስበው ከልዩነቶች ልቅ አንድ የሚያደርጉትን ነገሮች ስቦ ማውጣት አለበት ብዬ አስባለሁ። የማህበረሰብ አንቂዎች፣ ባለምሁራን፣ ክርስቶች ማናቸውም ቢሆኑ በያምክንያቱም የአንዱ በኢትዮጵያ ውስጥ በሚባለው የአስተዳደር ግዛት ውስጥ የሚኖሩ በሁሉ ዜጎች ፍላጎቶቻቸው አንድ መሰረታዊ ፍላጎት ሁሉም በሰላም ገብቶ የመውጣት ፍላጎት አለው። ሁሉም በልቶ ማደር ይፈልጋል። ሁሉም በሚኖርበት አካባቢና ቀዬ ላይ አምርቶ የምርቱ ተጠቃሚ መሆን ይፈልጋል። እነዚህ መሰረታዊ የምንላቸው ቤዚክ ኒድስ ናቸው። ስለዚህ የሌላኛውን በቀን ተቀን በሚኖረው ህይወት ውስጥ እንቅፋት በሆነን ቁጥር የራሳችን እንቅፋቶች መሆናችንን መረዳት መቻል አለብን። ዛሬ የምንገፋው የማህበረሰብ ክፍል ዛሬ የምንገፋው ግለሰብ ነገ መልሶ ላይገፋን የሚችልበት ምንም ምክንያት የለም። ስለዚህ በመገፋፋት የነገ የልጆቻችንም ዛሬም ደግሞ የራሳችንም የመኖር ዋስትና የነፈግን ነው የምንሄደው ማለት ነው። ስለዚህ አንድነት ስንል የኤትኒክ ልዩነቶቻችን እየነገዱ የሚያተርፉ ግለሰቦች ወይም ቡድኖች የሚያስቀምጡትን አይነት አይደለም። አንድነት ስንል የጋራ ፍላጎቶቻችን ልናስተናግድባት የምንችልበትን አገር መፍጠር ማለት ነው። የጋራ ፍላጎቶቻችን የምታስተናግድ እየምትኖር አገር እንድንፈጥ እንድትኖረን ማድረግ ማለት ነው። ይህንን ሁላችንም እንደ ሰው የምንፈልገውን ነገር ለማስተናገድ የምትችለውን አገር በእያንዳንዳችን እሳቤ ውስጥ ለዚህ የጋራ ነገር ወደ ጋራ ለሚያመጣን ነገር ጊዜያችንንም አይምሯችንም እሳቤያችንን ማጥፋት አለብን። በዚህ ምክንያት ብቻ ነው ልናመጣ የምንችለው አንድነት። የተዘራብንን የበቀለ አረም አለ። ይህ ልዩነቶቻችን አረሙ በጣም አድጎ ዋና ፍሬ የሆነውን ሰው በመሆናችን ለረጅም ዘመናት በኢትዮጵያ ውስጥ ተከባብረን የኖርንበትን ነገር ሸፍኖት ነው ያለው። ስለዚህ ይህን አረም የምንነቅልበት ከራሳችን አስተሳሰብ፣ ከራሳችን ስነልቦና፣ ከአካባቢያችን ካሉ ሰዎች ሳንታክት ልነቅል የሚገባበት ጊዜ ነው። ይህን ስንነቅል የውጭ ተጽዕኖቻችን ያንሃል ነው የሚሆኑት። ምክንያቱም አሁን የግብፅም ሆነ የሱዳን ትልቁ ስፔሻሊ ግብፅ በዋናነት ሱዳን በመሀል ያለ ቾከር ነች ብዬ ነው የማስበው። ምክንያቱም በመሀል ስላለች በዚህ ውስጥ በሁለቱ ሀገራት መካከል በሚገኘው ነገር ለማስረፍ የምትሰሩ አራት ሀገር ናት ብዬ ነው የማስበው እና የውጭ ጠላቶቻችን ልናቆምበት የምንችለው አንዱ ነገር ይህንን በውስጣችን የበቀለውን የልዩነት እና የክፋት አረም የነቀልን እንደሆነ ብቻ ነው። እንዴት ነው ምንም? ምክንያቱም ይሄ አረም አስተኝቶ ዘዴ ፍሬ አይሰጠንም። በጣም ያበበ ይመስለናል። በጣም ከዋናው ዘር የበለጠ ጎልቶ ሆነ ያለው ነገር ይመስለናል። ግን የምናውቀው አረም አረም ነው። መቼም ቢሆን ውጤት አያመጣልንም። መቼም ቢሆን ሰላም አይሰጠንም። መቼም ቢሆን ዳቦ አይሆነንም። ልዩነቶቻችን ላይ ባተኮረን ቁጥር ዳቦ ማግኘት አንችልም። ዳቦ ማግኘት የምንችለውና ሰላማችን አስጠብቀን መኖር የምንችለው እነዚህ የክፋት አረቦችን የነቀለን እንደሆነ ብቻ ነው። ይህን ስናረግ ደግሞ ዘራችንን በአግባቡ በኢትዮጵያዊ እንደ ሰው ተከብረ የሚኖርባት ኢትዮጵያ ትኖራለች። በውስጧ ያሉትን ጸጋዎች ደግሞ እንደ አባይ ያሉትን አባይ ከሚያመርተው መብራት ኃይል ተጠቅመን የቀን ተቀን ኑሯችንን ልናሻሽንበት የምንናፍቀው ለልጆቻችን እኛ እንኳን ያልደረስንባትን ግን ለልጆቻችን የምትሆን አገር መፍጠር ይቻላል ማለት ነው። ስለዚህ የውጭ ተጽዕኖ እንዴት ነው መቋቋም የምንችለው? የአሜሪካ ፖሊሲ በኢትዮጵያ ላይ ያለውን ስንመለከት ለምሳሌ የትግራይን ግጭት በዋናነት የህግ ማስከበሩን ሂደት በግባት አድርገው በጣም ሲያጭሁት እንመለከታለን። ኦፍ ኮርስ በዛ የተከሰተው ነገር በጣም በሚያሳዝን መልኩ የትግራይ ወንድሞቻችንን ቀን ተቀን በስጋት የሚኖሩና በጦርነት የተከበቡ እንዲሆኑ አድርጓቸዋል። ይሄ በጣም የሚያሳዝን በዚህ ጊዜ መቆም አለበት ብዬ የማስበው ነገር ነው። ነገር ግን እውነት እንደ አሜሪካኖች፣ የዓለም ባንክ፣ አውሮፓያኖች ሪሊ ሪሊ የእኛ የትግራይ ወንድማችን ከሌላኛው ኢትዮጵያ በላይ አስበውለት ነው ብዬ ስለ በዋናነት እንደምናቀ የዛሬ ዓመት በትራምፕ በኩል ኢትዮጵያን አስገድዶ አስፈረን ፍላጎት ነበር። ምክንያቱም ግብፅ ላይ ብዙ ኢንቨስትመንት አላቸው። ግብፅን በእጃዙ አሜሪካኖችም ሌሎች የሚያበሩፉ ሀገራት የሚገዙበት ሁኔታ አለ። ያ አደጋ ውስጥ እንደሚወድቅባቸው ስለሚያውቁ፣ ኢትዮጵያ ደግሞ ያለ ማንም እርዳታ ወርልድ ባንክ እጁ የለበትም፣ የግንባታችን ላይ ሜፍም የለውም ዳይሬክትሊ ስለዚህ በምንም መልኩ ሊዘጉትና ሊከፍቱት የሚችሉት የፋይናንስ ኮንትሮል ስለሌላቸው ይሄ በራሱ ስጋት እንደሚፈጥርባቸው አስባለሁ። ምክንያቱም ኢትዮጵያ በራሷ ሰልፍ ሰስቴን እየሆነች በሄደች ቁጥር ከነሱ ትእዛዝ የመቀበል እና በነሱ ፍላጎት ብቻ የመራመድ ነገሯ በጣም ያዳጋች ስለሚያደርግባቸው ይህንን በጊዜ ጠንካራ መንግስት እንዳይኖር ልዩነቶቻችን አስፍተው በልዩነቶቻችን ሊያተርፉ የሚፈልጉ ወይም አሁን መንግስት ያለበት እንደተባለው አሁን ያለው መንግስት በዲፋክቶ የመጣ በለውጡ የመጣ ነው። ኦፍኮርስ በአብዛኛው ሰዎች ተቀባይነት አለው ያለ መንግስት አልባ መሆን ስለማንፈልግ ማለት ነው። ግን ይህንን መንግስት አልፎ ምርጫው ከመጣና ሳምሃው የብዙ ኢንትረስቶች ብዬ ነው የማስበው። እንደትናንትናው መቶ ፐርሰንት የሚያሸንፍ የኢህአዴግ አይነት ፓርቲ ኢትዮጵያ ውስጥ ሊኖር አይችልም። በግልጽ የምናየው ነገር ማለት ነው። የሚመጣው ፓርላማ በተወሰነ መልኩ የሚያወጣቸው ህጎች ከመቼውም በላይ ሌግቲሜሲ የሚኖራቸው ይሆናል ማለት ነው ወይም ተቀባይነት የሚኖራቸው ስለሚሆን፣ ይሄ ሲሆን ደግሞ ከብዙ ፍላጎቶች ጋር መደራደር በጣም አስቸጋሪ ያደርግባቸዋል። ለእነሱ ምንድን ነው ማድረግ የሚችሉት? ገና ወደዛኛው ሳንሄድ፣ ከአሁኑ የነሱ ኢንትረስት አስጠብቀው መውጣት ይፈልጋሉ። አባይም ሳያልቅ፣ በውስጣችን ያሉ ግጭቶችም ሳይበርዱ፣ በዚህ ሂደት ውስጥ የራሳቸው የሚቆጣጠሯቸው ባለስልጣናት፣ የሚቆጣጠሩት ፓርቲ ወይም የሚቆጣጠሩት መንግስት እንዲፈጠር ይፈልጋሉ። ለዛም ነው ወደዛ እየገፉ ነው ያሉት እንጂ እንደምናውቀው ሁለት ሺ አስራ አምስት ላይ አንድ እንትን አይ ነበር እና እንግዲህ፣ በመቶ ለመቶ አሸነፍኩ ያለው ፓርቲ እንደ ጥሩ ነገር አድርገው በዛ ወቅት ላይ የሚመራው ወያኔ ነው፣ የህዋት መር የሆነ ነበር። መቶ ፐርሰንት ሲያሸንፍ እንኳ ፓርቲ ያደረጓቸው ሁኔታ ነው ያለው። ኮምፔርቱ አሁን ስንመለከት ከመቼውም በላይ ምርጫ የሚያስፈልግን መደገፍም ያለባቸው ነበር። አሁን አሜሪካኖችን ብንል አውሮፓውያኖች፣ ምክንያቱም ያለ ምርጫ የሚመጣ ማንኛውም መንግስት ዞሮ ዞሮ ሳይክሉ አንድ አይነት ስለሚሆን ማለት ነው። ነገር ግን እሱን ከመምረጥ ይልቅ እየሄዱበት ያለውን ስን እንደውም ምርጫውን ጥያቄ ውስጥ የማስገባት መንግስትን ማስጨነቅ ነገር ውስጥ ነው የገቡት። ስለዚህ እኛ ኢትዮጵያውያኖች የውሬል ሀገር የምንሆን ሁሉም ኢትዮጵያ ተከብሮ የሚኖርባትን ኢትዮጵያ ምንፈልግ ሰዎች አይ ማሰብ ያለብን ይህን ጫና ልንቋቋምበት ማለት መንግስት የገባበትን የጫና ሁኔታ የውስጥም የውጭም ተግዳሮቶች እንዳሉ አስበን ከመቼውም በላይ ሌላ ምርጫ ስለሌለም ማለት ነው ይሄ አሁን ያለውን መንግስት ወደ ምርጫው ላይ የሚወስደውን አክሽን ደግፎ የምርጫው የሚያመጣልን ሌላኛውን ስርዓት ደግሞ ወደ ተሻለ ወይ የሚቀጥል እንዲሄድ ማድረግ ነው። ስለዚህ ጫናውን የምንቋቋመው ችግሮችን ከተረዳን ብቻ ነው። መንግስት የገባበትን አጣብቂኝ ከተረዳን ነው። በሌላ መልኩ ግን መንግስት በራሱ መንግስትን አሁን መንግስት ሆነው የሚመሩ ባለስልጣናት ሆኑ ያለው ፓርቲ መውሰድ ያለበት እርምጃ አለ ብዬ አስባለሁ። ህዝቡን በደንብ ኮሚኒኬት ማድረግ አለበት። ያሉ ፈተናዎችን በግልጽ ማስቀመጥ አለበት። ፈተናዎቻችን በግልጽ ካላወቅን ህዝቡ ከተረዳው አብሮ መውጣት ይቻላል። በተለይ ኢኮኖሚ ኢንፍሌሽን ሊፈጠር ይችላል። ያ የሚያመጣው ራሱን የቻለ የኑሮ ውድነት አለ፣ መከራ አለ። ያንን መከራ መቋቋም የምንችለው ኦኬ፣ ይሄ መከራችን የተሻለ ኢትዮጵያን ይፈጥርልናል ብለን ካመንም ብቻ ነው። ካለበለዚያ ግን ያ ራሱ ሌላ የፖለቲካ ትኩሳት የሆነና ሀገራችን አሁን ያለችበትን ፈተና ወደ ባሰ አረንቋ ውስጥ ሊከታት ይችላል። ኢትዮጵያውያን አሁን ያለብንን ፈተናዎች ተቋቁመን ማለፍ የምንችለው ችግሮቻችን በአግባብ ከተረዳን ነው። የአባይ ማለቅ ማለት ውሃ ሀብት ከመያዝና ፓወር ኃይል ከማምጣትም በላይ መሆኑን መረዳትና ይሄ ሁሉ የሚያመጣብን መከራችን መሆኑን ማሰብ አለብን። የጠየቅኝ ጥያቄ እንዴት ነው የውጭና የውስጥን መቋቋም የምንችለው? ቲንክ መንግስትም፣ ምሁራንም ሁላችንም እንደግለሰብ ኢትዮጵያ የገባችበትን ፈተና ተረድተን ለፈተናዋ የሚመጥን ጥንካሬ እያንዳንዳችን የሚጠበቅ ነው ብዬ ነማ ዶክተር ሸሪፍ አሁን በወይዘሮ ሰብለም ሆነም ባነሱት አታይ ላይ በተለይ የለመቀፉ ማህበረሰብን አስመልክቶ ያሉ የተለያዩ ጫናዎች አሉ። በዛ ወቅት አንዱ የሚነሳው ትችት በተለይም በኢትዮጵያ ዲፕሎማቶች በኩል አግባብ ቃት ያለው ጫና የመመከት ወይም ደግሞ የኢትዮጵያን ታዊ ሁኔታ የማስረዳት እና እየተራመዱ ያሉበትን መንገድ የመግለጽ አቅም እንደሌለ በጣም ተደጋግሞ ትችቶች ይሰነዘራሉ። አንዱም እዚህ አይነቱ አሉታዊ መንገድ የከፈተውና ጫናም ሊጠነክር ያደረገው በተለይ በውጭ ጉዳይ ሚኒስቴር የተሰማሩ ዲፕሎማቶች ጥንካሬ አለመኖር በ አገር ውስጥም ቢሆን እንደዚሁ ያሉ የመንግስታት ድርጅቶች ወይም ቃል አቀባዮች እንደዚሁ በቂ የሆነ ለሕዝቡም ሆነ ለውጭም ሆነ ለሀገር ውስጥ ዕለታዊ ሁኔታዎችን መግለጽ ባለመቻላቸው እንደሆነ ተደርጎ ይተቻል። በዚህ ላይ ያሉት አስተያየት ምንድን ነው? ይሄኛውም በጣም ጠቃሚ የሆነ ነገር ነው ያነሳኸው። ሳሆን ሰፋ ርጌ ከመንግስት ብቃት ጋር አገናኝቼ ብናገረው ጥሩ ይመስለኛል። ጀስ ዲፕሎማሲውን ብቻ መሸፈን የሚፈቅድልኝ ከሆነ የመንግስት ብቃት ደካማነት ሪፍሌክትድ ሆኗል። አሁን በዚህ በተፈጠረው ክራይሲስ በተለይ ከትግራይ ጋር በተፈጠረው ክራይሲስ ይሁን በዋናው በዛ ላይ ነው። ሰም ኤክስተንት ደግሞ በግድቡ በኩል የሚመጣል ብንን ጫና በሚመለከት ያን እንኳን ሬጅስት አድርገዋል። የማሳመን አቅማቸው ግን ብዙም ጥሩ ሆኖ አልታየም። ነገር ግን አትሊስት ፕሬዥየር ሬጅስት ለማድረግ ግን ችለዋል ብዬ ገምታለሁ። በበለጠ ግን በትግራይ ውስጥ በተፈጠረው ክራይሲስ ምክንያት እንደው የተጋለጠው የመንግስት ብቃት ማለት ይቻላል። ሲጀመር ጀምሮ መጀመሪያውኑ ጦርነት ውስጥ እንዳንገባ ማድረግ ይቻል ነበር የሚል እምነት አለኝ። ቲፒኤልኤፍ በይፋ ነው ሲደራጅ የነበረው በድብቅ አይደለም። ጦር ሲያደራጅ የነበረው የወታደሮች ትርኢት እያሳየ ምን እያለ የታጠቁትን መሳሪያዎች ሁሉ ሲያሳየን ነበረ በቴሌቪዥን። እነዚያ መሳሪያዎች በክልል ሚሊሻ መያዝ የሌለባቸው መሳሪያዎች ሁሉ ናቸው። የፌደራል ገቨርንመንቱ ሁሉ ሲሆን ምንም ያደረገው ነገር የለም ሲጀመርም ልዩ ኃይል የሚባል ነገር አንኮንስቲቱሽናል ነው፣ ህገ መንግስቱ አይፈቅድም። ይህን አንኮንስቲቱሽናል የሆነ ነገር ህግን ተከትሎ ማፍረስ ሲቻል ዝም ብለዋቸዋል። ዝም ማለት ብቻ ሳይሆን ደግሞ ሲደራጅ ሁሉ ጭምር ነው ዝም ያሏቸው መጀመሪያ። ከዛ ይጀምራል፣ የመንግስት ስህተት ይሄ። ጥቆማ በየጊዜው ለመንግስት ያደርጓል፣ ተጽፎበታል፣ ትችት በየጊዜው ተነግሯል። በዚህ ላይ ግን መንግስት ዳተኝነት አሳይቶ መጨረሻ ላይ ወደ ጦርነቱ ገባል። ጦርነቱ እስከገባን በኋላ ግን ጦርነቱን የጀመሩት እነሱ ናቸው። ሰራዊቱ በተኛበት ገለውታል፣ ጨፍጭፈውታል። በጣም አሰቃቂ የሆኑ ድርጊቶችን በሴቶች ላይ ሁሉ ሳይቀር ፈጽመዋል። ይህን ሁሉ አትሮሲቲ የፈጸመ ድርጅት ግን ከዛ በኋላ ቀጥሎ ደግሞ ማይካድራ ላይ ያን ያህል ህዝብ ፈጅተዋል፣ ወዘተ ተቆጥሮ ማያርቁ አትሮሲቲስን የፈጸመ ድርጅት ግን የፐብሊክ ሪሌሽን አፐር ሃንዱን በኢንተርናሽናል ሚዲያ ዘንድ ይይዘዋል። ዋናው ሪዥን ያ ምንድነው የመንግስት ትራንስፓረንሲ አለመኖር ነው። የዛን ጊዜ ጦርነቱ በሚካሄድበት ጊዜ እነሱ ይህንን ሁሉ ፍጅት በሚፈጁበት ጊዜ መንግስት በወቅቱ ሌላ ቅርቱ፣ ለውጭ አይደለም ለሀገሩ ሰዎች እንኳ ኒውስ አይሰጥም ነበረ፣ አብዴት አይሰጥም ነበረ። አልፎ አልፎ ብቅ ብሎ የሚናገረው ነገር ሌላ ነገር ነው። አብዛኛውን ወሬውን የሚያሰራጩት የግል አክቲቪስቶች ነበሩ። ያ ደግሞ የተዛባም ሊሆን ይችላል እና ሲቴልፍ ኢንተርናሽናል ሚዲያ ሆነ የሲቴልፍ አክቲቪስቶች ናቸው ያውም ድርጅቱ ፈረሰ በዛ ግን አክቲቪስቶች ኢንዲቪዥዋል አክቲቪስት ኢንተርናሽናል ሚዲያውን ተቆጣጠሩት። መንግስት ዳተኛ በመሆኑ ምክንያት ሀገር ውስጥ ያሉት እንኳን ለዚህ ፐርፐስ ተብሎ የተሾሙ በጠቅላይ ሚኒስትር ጽሕፈት ቤት የሚሆን በሌላ ቦታ ያሉ የኮሚኒኬሽን አዋቂዎች ተብሎ የተሾሙት ሰዎች እንኳን ፕሬስ ስቴትመንት በየቀኑ አይሰጡ ነበር። በወር አንዴ የተሰጡም ጥሩ ነበረ። ኢንተርናሽናል የሄዱ መስራት ይቅር፣ እዛው አዲስ አበባ ሆነው እንኳን ዛሬ ቴክኖሎጂ ስለሚያገናኛቸው ከሁሉም ቦታ ጋር ያን እንኳን ተጠቅሞ በየቀኑ ብሪፊንግ መስጠት ይችሉ ነበረ። አይሰጡም። ፕሬስ ብሪፊንግ አይሰጡም። ስለዚህ ጋዜጠኞቹ የሄዱበት የሚችሉ ቦታ ኦንሊ ፕሌስ ኒውሱን የሚያሰራጨው የተዛባን ቢሆኑ እንኳ የቴሌፍ አክቲቪስቶች ናቸው። ከነሱ የለቀሙትን እነሱ ደግሞ ያስተጋባሉ። የሞራል ሃየር ግራውንዱን ይዘን እያለን የተጨፈጨፍ ነው እኛ ሆነን እያለን እነሱ የሞራል ሀየር ግራውንድ እንዲይዙ ተደረገ በመንግስት ዳተኝነት። መንግስት ሌላ ቢቀር ሎቢዎችን ሎቢስቶችን መቅጠር ይችላል። የዛ የገንዘብ አቅም አለው። ሎቢስቶችን እንኳን ቀጥሮ በእነሱ እንኳን አንዳንድ ስራዎችን መስራት ይቻል ነበረ። ስንትና ስንት ዳሜጅ ከተደረገ በኋላ መጨረሻ ላይ የሆነ ሎቢስ ቀጠሩ ተባለ አሜሪካን ሀገር። ይህንን ሁሉ ስህተት ሰርቶ መንግስት ለዚህ ላለንበት ሁኔታ አድርሶናል። ይሄ በጠቅላላ ከመንግስት ብቃት ማነስ ጋር የሚያያዝ ነው። የብቃት ማነሱ ደግሞ በግለሰቦች ላይ ሪፍሌክትድ የሚሆን ነው። ባለፉት ሰላሳ ዓመታት ሰዎች በብቃት አልነበርም የሚሾሙት፣ በሎያልቲ ነበር የሚሾሙት። ዶክተር አብይ ወደ ስልጣን ላይ እንደመጣ መጀመሪያ አካባቢ የተወሰኑ ሰዎችን ብቃት ያላቸው ሰዎችን ሊያስረዳ ሲሞክር አይተናል። ግን ያ ብዙም አልሄደም፣ ብዙም አልሄደም። ዛሬም ድረስ ፐርሰናሊ የራሴ የማውቃቸው ኢንሲደንቶች አሉ። ብቃት ያላቸው ሰዎች እንዲጠጉ አይፈለግም። ኢትዮጵያ ብዙ ብቃት ያላቸው ሰዎች አሏል። እነዚ ብዙዎቹ ብቃት ያላቸው ሰዎች ደግሞ ሀገራቸውን በጣም የሚወዱ ናቸው። ያለ ገንዘብን ማገልገል የሚችሉ ናቸው። የነዛን ሰው እነዚህም ብቃት ያላቸው ሰዎች የመጠቀም ፍላጎት የለም። ስለዚህ በህወሓት ጊዜ የተሰገሰገ በሎያልቲ እና በአድርባይነት የሰለጠነ የተካነ ቢሮክራት ነው በየቦታው ተቀምጦ ያለው። ያ ቢሮክራት ዛሬ ኦሎ ተሰደን እስኪልና እውቀት ሊኖረው አይችልም። ዶም የለውም። እዛም የገባበት ምክንያት ለጥቅም ነው። በቃ ጥቅሙን ብቻ ነው የሚያሳድደው። ስለዚህ በዚህ ክሪቲካል ታይም ላይ ይሄ ክፍተት ጎልቶ ወጥቷል። ይሄ ክፍተት መታረም አለበት፣ ኢሚዲየትሊ ዛሬውኑ። ሁሉ ነገር ላይስተካከል ይችላል። ነገር ግን የመታረም እንቅስቃሴ እንኳን እያየው ስላልሆነ በጣም ዲሳፖይንት ያደርገኛል። የእውነት ለመናገር በዚህ በኩል ያለው እና የመንግስት ዲፕሎማቶችን ብቻ አይደለም፣ የመንግስት ባለስልጣናትን በአጠቃላይ የብቃት ማነስ በደንብ ታይቷል። ቢሮክራሲ ጭምር ነው፣ ፖለቲከኞቹ ብቻ አይደሉም። ፖለቲከኞቹ እንኳን ኦኬ በፖለቲካ ላያልች ነው የሚሾሙት ብዬ ትንሽ ኤክስኪውዝ ሰጣቸው ይችላለ። ቢሮክራቱ ግን ለምንድን ነው በብቃት የማይቀመጠው እዛ? ሌላ ቀርቶ አንዳንድ የሚሰሩ እዛ ውስጥ ያሉ ጥሩ ችሎታ ያላቸው ጥሩ ፍላጎት ያላቸው ሰዎች እንኳን ዲስኮሬጅ የሚደረጉበት የሚጠለፉበት፣ ሴታፕ የሚደረጉበት ፌል እንዲያደርጉ ጥረት የሚደረግበት ሁኔታ እንዳለ ፐርሰናል አውቃለሁ። አንዳንድ ሰዎች ላይ ከደረሱ ነገሮች አውቃለሁ። ስለዚህ የመንግስት ብቃት በአጠቃላይ ሲሪየስሊ መፈተሽ ያለበት ነገር ነው። ይሄ ኢሚዲየትሊ ከምርጫው በኋላ አይ ሆፕ የሚመጣው መንግስት ይሰራበታል ብዬ አስባለሁ። አንድ የመንግስት ፐብሊክ ሰርቪስ መንግስት ፖሊሲ ሊያወጣ ይችላል፣ ቆንጆ ፖሊሲ ሊያወጣ ይችላል። ያ ቆንጆ ፖሊሲ መሬት ላይ ወርድ ወርቶ የሚተረጎመው ዲፕሎማሲውንም በሚመለከት ይሁን ሌላም የመንግስት ፖሊሲ የፎሬን ፖሊሲ በለው የሌላም ፖሊሲ በለው መሬት ላይ ወርዶ ሊተገበር የሚችለው ያንን መሬት ላይ የሚተገብር ብቃት ያለው ቢሮክራሲ ሲኖር ብቻ ነው። ድልድዩ ቢሮክራሲው ነው ያ ድልድይ በሌለበት ጊዜ ፖሊሲው እና ፖሊሲው ሊደርስ የተፈለገበት ቦታ አይገናኙም በቃ ተንጠልጥሎ ይቀራል ፖሊሲው ድልድዩ የሚያገናኛቸው ብቃት ያለው ቢሮክራሲ ነው ስለዚህ የኢትዮጵያ ፎሬን ፖሊሲን በምትመለከትበት ጊዜ ምንም አታወቃለትም ቆንጆ ፎሬን ፖሊሲ ያለ ወረቀቱ ላይ ሲተገበራ እናይም ለምን ቢሮክራሲው ብላሽ ስለሆነ የኢትዮጵያ ኢኮኖሚክ ፖሊሲ፣ ሌላም ሌላም ብለው እዚህም እዚያም የምታቸው ነገር ቢኖር ግን ላርጅ ሳውንድ ነው። በጣም ሁሉ ብዙ ፖሊሲዎቻቸው ሳውንድ ናቸው፣ ቢኮዝ ብዙ ልፋት ተደርጎባቸው የሚዘጋጁ ስለሆኑ መሬት ላይ ሲተገበሩ አናይም። ለምን? ድልድዩ ፈርሷል። ወደ መሬት የሚወስዳቸው ድልድዩ ለ ስለዚህ እኔ አሁን የዲፕሎማቶቻችንን ድክመት የፐብሊክ ሪሌሽንስ ኦፊሻሎቻችንን ድክመት የማየው ከአጠቃላይ የመንግስት ብቃት ማነስ አንጻር ነው። ብቃቱ በጣም የደከመ መንግስት ነው ያለን እና ብቃቱ የደከመ መንግስት ደግሞ የሀገርን መረጋጋት የማምጣት አቅም የለውም። ቅድም ያልናቸው ሪፎርሞች ሁሉ ሊመጡ የሚችሉት መነሻው እነዚያን ሪፎርሞች ሊተገብር የሚችል ብቃት ያለው ቢሮክራሲ ሲኖር ነው። ሀገሪቱ ላይ በአሁኑ ሰዓት ብቃት ያለው ቢሮክራሲ የለም። ሀገሪቱ ላይ ይህን አፌ ሞልቼ መናገር ይችላሉ። ቢኮዝ ፐርስራ እንድማቃቸው ነገሮች ይችላሉ ነው። ስለዚህ ዲፕሎማሲ ደክመዋል። በህወሀት አክቲቪስቶች ነው የተሸነፈው መንግስት። በተደራጀ ሀይልም አይደለም በአክቲቪስቶች ነው የተሸነፈው መንግስት ኢንተርናሽናሊ ነው ከፈረንጆችም የሚደግፏቸውን አክቲቪስቶች ብንመለከታቸው አራት አምስት የማይበልጡ ሰዎች ናቸው። በከላይ የከላይ ተብሎ መጠራት የሚችሉ ሶስት አራት አምስት የማይበልጡ የፈረንጅ አክቲቪስቶች እና የተቀሩ ደግሞ የትግራይ ተወላጅ የሆኑ ሌሎች አክቲቪስቶች ናቸው። የኢትዮጵያ መንግስት ኢንተርናሽናል ዲፕሎማሲ ላይ የተሸነፈው በአክቲቪስቶች ነው። እነሱን እንኳ ቢት ማድረግ ያልቻለ ብቃት የሚያሳየው አሳፋሪ ነው። ጥያቄ የለውም አሳፋሪ ነው። ነገር ግን እንዳልኩ ቅድም አሁን ያለንበት ሁኔታ ክራይሲስ ውስጥ ነው። አሁን አንዱ አንዱን ጣት የሚጠቆምበት ስላልሆነ ግደልም ለነገር ልናሳድረው እንችላለን። ነገር ግን ችላ የሚባል ነገር አይደለም ወደ ፊት አድሬስ መደረግ ያለበት ነገር ነው ብዬ አምናለሁ። ዶክተር ሸሪፍ ሰይድ እና ወይዘሮ ሰብለ ወርቅ ታደሰ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።